ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ¶¶ <Sess> ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ቅዳሜ ሰኔ 22 2011 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ያሉንን ቅንብሮች እናስተዋውቅ። የመንግስት ትዕግስት የሚለካው መንግስት ህግ አስከብሮ፣ ግን ከህግ ማስከበር በላይ ተጨማሪ እርምጃ ሊያስወስዱ የሚያስችሉ ነገሮች የግድ ብለው አይ ህግ ብቻ አስከብሬ ሲቆይ ይሄ በእንግሊዘኛው ኤክሰሲቭ ፎርስ የሚሉት አላስፈላጊ የሆነ ተመጣጣኝ ያልሆነ እርምጃ ከመውሰድ በመታቀብ ነው የመንግስት ትዕግስት የሚለካው እንጂ በህግ የተጣለበትን በህገ መንግስቱ የተቀመጡትን ህግን የማስከበር ስራውን ወደ ታች አውርዶ በዛ ደረጃ የመንግስት ትዕግስት መለካት መታየት አልነበረበትም። አቶ ያሬድ ኃይለማርያም ይባላሉ። ቢሮ ጄኔቫ የሆነው ስብስብ ለሰብአዊ መብቶች በኢትዮጵያ ድርጅት ዋና ዲሬክተር ናቸው። ኢትዮጵያ ላለችበት ወቅታዊ የፖለቲካ ሁናቴ አስተዋጽኦ አበርክተዋል ያሏቸውን ነጥቦች መወሰድ የነበረባቸውና አሁንም መወሰድ አለባቸው ያሏቸውን እርምጃዎች አስመልክተው በቅርቡ ያስነበቡትን ጽሁፍ መሰረት ላደረገ ውይይት ጋብዘናቸዋል። የኢትዮጵያና የኬንያ የዲፕሎማሲ 55 ተኛ ዓመት መታሰቢያ ዝግጅት በናይሮቢ ተከናውኗል። ዘገባ ይኖረናል። የማስተናግዳችሁ ቆንጅታ የነኝ ንጉሱ ታምሬ ፕሮግራሙን ይመራል። አብራችሁ እንድታመሹ በአክብሮት እንጋብዛለን። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳን ፈሳየ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ተገናኝቶ ከተናገሩ በኋላ በቻይና ላይ ተጨማሪ ቀረጥ መጣሉን አቆያለሁ ብለዋል። ሁለቱ መሪዎች ከተነጋገሩ በኋላ ባለበት ቆሞ የነበረው የንግድ ድርድር ተመልሶ ፈሩን እንደያዘ ተገልጿል። በኦሳካ ጃፓን የተካሄደው የቡድን ሀያ ጉባኤ ሲያበቃ በተካሄደው ጋዜጣዊ ጉባኤ ፕሬዚደንት ትራምፕ ሲናገሩ የአሜሪካ ኩባንያዎች ሁዋይ ለተባለው ግዙፍ የቻይና ቴሌኮሙኒኬሽንስ ኩባንያ እንዲሸጡ እንደሚፈቅዱ ገልጸዋል። የቻይናው ኩባንያ ሶፍትዌር የዩናይትድ ስቴትስ ብሔራዊ ጸጥታን አደጋ ላይ ሊጥል ይችላል ሲል የዩናይትድ ስቴትስ የስለላ አገልግሎት አስጠንቅቆ ነበር ተብሏል። ከህዋዌ ጋር የተያያዘውን ችግር መፍትሔን በሚመለከት ግን ዋሽንግተንና ቤጂንግ መካከል የሚደረገው የንግድ ድርድር ሲያበቃ ለማከናወን መወሰኑን ገልጸዋል። የዩናይትድ ስቴትስ መንግስት የቻይናውን ኩባንያ ከታቀደው የሀገሪቱ የአምስት ጂ የሴሉላር መረቦች ሊያግዳት ይፈልጋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን እጅን ለመጨበጥና ሰላም ለማለት ያህል ሁለቱን ኮሪያዎች በሚለያየው ከወታደራዊ ኃይሎች ነጻ በሆነው ቀጠና ላይ ላገኛቸው ይፈልጋሉ ብለዋል። ትራምፕ ይህን ሀሳብ በትዊተር በኩል የገለጹት ዛሬ ደቡብ ኮሪያ ላይ ከማረፋቸው ከሰዓታት በፊት ነበር። ደቡብ ኮሪያ ባለሁበት ወቅት የሰሜን ኮሪያው መሪ ኪም ይህን ካዩ እጃቸውን ለመጨበጥና ሰላም ለማለት ያህል ከወታደራዊ ኃይል ነጻ በሆነው ድንበር ላይ ላገኛቸው እፈልጋለሁ ይላል ትራምፕ በትዊተር ያስተላልፉት መልእክት። ትራምፕ ጃፓን በተደረገው የቡድን ሀያ መሪዎች ጉባኤ ላይ ለጋዜጠኞች በሰጡት መግለጫ ኪምን የማገኛቸው ለሁለት ደቂቃዎች ያህል ነው ብለዋል። የሰሜን ኮሪያው መሪ ትራምፕ ላቀረቡት ሀሳብ የሰጡት ምላሽ የለም። ዩናይትድ ስቴትስና የታሊባን አማጽያን አፍጋኒስታን ላይ የሚካሄደውን ውጊያ ለማቆም ሲሉ ዶሃ ቃጣር ላይ በአዲስ መልክ ንግግር ጀምረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ንግግሩ ከመጀመሩ ጥቂት ቀናት በፊት እንደ አውሮፓ አቆጣጠር ከመስከረም አንድ ቀን በፊት የአፍጋኒስታን የሰላም ስምምነት እንዲኖር ተስፋ እናደርጋለን ብለው ነበር። የታሊባን ቃል አቀባይ ዛቢውላ ሙጃሂድ ድርድር መጀመሩን ዛሬ ለአሶሺየትድ ፕሬስ የዜና አገልግሎት አረጋግጠዋል። ሁለቱም ወገኖች ተቀምጠው ሲነጋገሩ ለሰባተኛ ጊዜ ሲሆን ዛልመይ ኻሊዛድ ባለፈው ዓመት የዩናይትድ ስቴትስ የሰላም ልዑክ ሆነው ከተሰየሙበት ጊዜ አንስቶ የንግግር ዙሮች ሲያካሂዱ ቆይተዋል። ንግግራቸው የሚያተኩረው የዩናይትድ ስቴትስ ወታደሮች ከአፍጋኒስታን መውጣትና አፍጋኒስታን በዓለም ደረጃ ጥቃት የሚያደርሱ ጽንፈኛ ቡድኖች መናኸሪያ እንዳትሆን ታሊባን እንዲከላከል ዋስትና እንዲሰጥ ማድረግ ላይ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የታሊባን አማጽያን አፍጋኒስታን ውስጥ በተካሄደው ውጊያ በርካታ የመንግስት ወታደራዊ ኃይሎችን ገድለዋል። ከዩናይትድ ስቴትስ ጋር ስለ ፖለቲካዊ ስምምነት ለመነጋገር ቃታር ላይ በተሰበሰበበት ወቅት ነው ግጭቱ የተከሰተው። የሰሜን ባግላንድ ክፍለ ሀገር ባለሥልጣኖች በገለጹት መሰረት በርካታ የአማጽያን ዛሬ ናህሬን ወረዳ ላይ በሚገኙ ብዙ የጸጥታ ናቁጣዎች ላይ ወረራ ካደረጉ በኋላ ለሰዓታት ያህል ከባድ ውጊያ ተካሂደዋል። የወረዳው ኃላፊ ፋዝሉዲን ማርቲ ለአሜሪካ ድምፅ ሲናገሩ 26 የመንግስት ደጋፊ የሆኑ ጸረ ታሊባን ኃይሎች ተገድለዋል፣ ስምንት ደግሞ ቆስለዋል ብለዋል። አማጽያኑም ከባድ ጉዳት ደርሶባቸዋል ሲሉ ተናግረዋል። በዝርዝር ግን አልገለጹም። አንድ የጀርመን የረድኤት መርከብ ላምፓዱሳ በተባለው የኢጣሊያ ደሴት ላይ በማረፉ የኢጣሊያ ፖሊሶች የመርከቡን ካፒቴን አስረዋል። አፍጋኒስታን አፍሪቃውያን ፍልሰተኞችን የያዘው መርከብ ከሁለት ሳምንታት በላይ ለሆነ ጊዜ ባህር ላይ ሲዘዋወር ቆይቷል። ካሮላ ራኬት የተባለችው የ31 ዓመት ዕድሜ የጀርመን ካፕቴን ዛሬ ማለዳ የተያዘችው ካለፈቃድ ወደ ወደቡ ገብታ መርከቡን በማቆሟ ነው ተብለዋል። ካፕቴኗ በበኩሏ በመርከቡ የነበረው ሁኔታ አስከፊ ደረጃ ላይ በመድረሱ የተሳፈሩት ፍልሰተኞች በራሳቸው ላይ ጉዳት ሊያደርሱ ይችላሉ የሚል ስጋት ስላደረብኝ እዚህ ከማረፍ በስተቀር ሌላ አማራጭ አልነበረኝም ብላለች። የዩናይትድ ስቴትስ ምክር ቤት አባላት በደቡብ ምዕራብ ድንበር ላለው የፌዴራል ሕግ አስከባሪ አገልግሎት የሚሆን በቢሊዮኖች ዶላር የሚቆጠር ባጀት ለማቅረብ በያዝነው ሳምንት ተስማምተዋል። ሜክሲኮ በበኩሏ በደቡባዊና በሰሜናዊ ድንበሮቿ በብዙ ሺህ የሚቆጠሩ ወታደሮች አሰልፋለች። ዓላማው ከማዕከላዊ አሜሪካ የሚጎርፉትን ፍልሰተኞች ብዛት ለመቆጣጠር መሆኑ የሚታወቅ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ የዓለም ዜናዎቹን አድምጠናል። አይኦኤም ፍልሰተኞችን ከሞት አፋፍ የማትረፍ ጥረት ላይ ያተኮረ ዘገባ እናስቀድምና የኢትዮ ኬንያ ዲፕሎማሲ ክብረ በዓልን ከናይሮቢ እናስከትላለን። ከዚያ በመቀጠል ሰፋ ያለውን ጊዜ መግቢያው ላይ በጥቂቱ ድምፃቸውን ካሰማናችሁ የምሽቱ እንግዳችን ከአቶ ያሬድ ኃይለማርያም ጋር የተደረገ ውይይት ይቀርባል። አብራችሁን ቆዩ። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም የፍልሰተኞችን ሕይወት ከሞት የማዳን እንቅስቃሴውን ከጀመረ ባለፉት ሁለት ዓመት ተኩል ጊዜ ውስጥ በሰሃራ በረሃ ሞት አፋፍ ላይ የነበሩ ቁጥራቸው ወደ 20 ሺ የሚጠጋ ፍልሰተኞችን ከሞት ለማትረፍ መቻሉን ገልጿል። ሊሳሽ ላይን የአለች በቅርቡ የተከናወነው የፍልሰተኞችን ህይወት ማዳን ተልእኮ ባለፈው ሰኔ ዘጠኝ ኒጀር ውስጥ ነው። አራት መቶ ስድስት ፍልሰተኞች ያለ እህልና የሚቀመስ ውሃ በበረሃ ሐሩር ተዳክመው እያለ አሳሽ የዓለም አቀፍ ፍልሰተኞች ቡድን ያገኛቸዋል። የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን አይኦኤም ቃል አቀባይ ጆኤል ሚልመን እንደገለጹት ፍልሰተኞቹ ከ14 የምዕራብ አፍሪቃ ሀገሮች ሲሆኑ በአብዛኛው ከጊኒ ኮናክሪ፣ ማሊና አይቮሪ ኮስት ናቸው። ልጆች፣ ሴቶች እና ወንዶች ይገኙባቸዋል። ፍልሰተኞቹ የተሻለ ህይወት ፍለጋ ወደ አውሮፓ መግቢያ ሰሜን አፍሪቃ ያቀኑ እንደነበር ሚልመን ተናግረዋል። ፍልሰተኞችን የሚያሳፍሩ ከባድ መኪናዎች ብዙውን ጊዜ በረሃ ውስጥ ተበላሽተው ይቆማሉ። እንዲህ በሚሆንበት ጊዜ ህገ ወጥ አዘዋዋሪዎች ሰዎቹን ዕድላችሁ ያውጣችሁ በማለት ጥለዋችሁ ይሄዳሉ። እስከ ዛሬ ድረስ የሳራ በርሃን ለማቋረጥ ሲጥሩ ሕይወታቸው የጠፋ ፍልሰተኞች ቁጥር አይታወቅም። ድርጅታቸው ከሞት ያተረፋቸው በሺዎች የሚቆጠሩ ፍልሰተኞች ከጠፋው ሕይወት ጋር ሲነጻጸር በውቅያኖስ ላይ እንደ ውሃ ጠብታ ነው ብለዋል ሜልመን። በብዙ ሺዎች የሚቆጠሩ ሰለባ የሆኑ ፍልሰተኞች ምናልባትም በበረሃ አሸዋ ታፍነው ወይም አውሬ በልቷቸው አስክሬናቸውም እንደማይገኝ እናውቃለን። የድርጅታችን ሠራተኞች የሚደርሱላቸውም እንደ ድል ነው። አንዳንዴ ጥቆማ ተከትለው፣ አንዳንዴም የአካባቢው ባለሥልጣናት ፍንጭ በመስጠት ይረዳሉ። አይኦኤም ከሞት የሚያድናቸው ፍልሰተኞች ከድርጅቱ መሸጋገሪያ ማዕከሎች ወደ አንዱ ይወሰዱና አስቸኳይ ሰብአዊ እርዳታ ይደረግላቸዋል። 98 በመቶ ድርጅቱ ወደ አገር እንዲመለሱ የሚያቀርብላቸውን ምርጫ ይቀበላሉ፣ ይላሉ ሜልመን። ምንም እንኳን ከሞት አፋፍ የዳኑ ቢሆኑም ከዓመት ወይንም ከዚያ በኋላ ፍልሰተኞቹ ያንኑ የመከራ ጉዞ እንደገና ሲያያዙት ይስተዋላል ብለዋል የአይኦኤም ቃል አቀባይ ጆል ምንመን። ትዝታ እናመሰግናለን። ለ55 ዓመታት የዘለቀውን የዲፕሎማሲ ግንኙነታቸውን መታሰቢያ ያከበሩት ኢትዮጵያና ኬንያ የንግድና የኢንቨስትመንት ትስስራቸውን ለማሳደግ ተስማምተዋል። ገልሞ ዳዊት ከናይሮቢ የላከው ዘገባ ነው። በርካታ ዓመታት ያስቆጠረ የዲፕሎማሲ ግንኙነት ታሪክ ያላቸው ኬንያና ኢትዮጵያ የንግድ እንዲሁም የኢንቨስትመንት እንቅስቃሴዎቻቸውን ለማሳደግ የተስማሙት የሁለቱ ሀገሮች ባለሀብቶችና የመንግስት ተወካዮች በናይሮቢ ውይይት ባደረጉበት ዝግጅት ላይ ነው። መለስ አለም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። በባለሀብቶች መካከል የሁለትዮሽ ምክክር ተካሂዷል። ቢቱቢ የሚባለው ቢዝነስ ከቢዝነስ ጋር እንደማለት ነው። ገዢዎች፣ ሻጮች፣ አምራቾች የቀረቡበት መድረክ ነው። በዚህ ደረጃ የተካሄደ ውይይት የለም፣ በኤምባሲውም ታሪክ በሁለቱ ሀገሮች ግንኙነት ላይ ባለሀብቶች ያደረጉት ውይይት በጣም ጠቃሚና ውጤታማ ነበር። በሁለታችንም በኩል ያለው መግባባት በኢትዮጵያና ኬንያ መካከል ያለው ግንኙነት በጣም ጠንካራ፣ ወጥና የማይዋዥ በመንግስታት ለውጥ ከዛ ውጭ እንከን የለሽ እና የነጠረ ወዳጅነት እንዳለ ተስማምተናል። ይሁን እንጂ የኢንቨስትመንትና ንግድ ግንኙነቱ እንዲሁም በቱሪዝም መስክ ኬንያዎቹ የተሻለ ስራ እየሰሩበት ያለ በዛ መስክ ያለው ትብብር በጋራ የመስራት አንዱ በሌላው ሀገር የመሰማራት ብዛትም ጥራትም በጣም ወስን የሚባል ነው። አሁን ኢትዮጵያ ውስጥ ሁለት መቶ የሚሆኑ የኬንያ ባለሀብቶች አሉ። ከቅርብ ጊዜ ወዲህ ግን ተጨማሪ ባለሀብቶች ወደ ኢትዮጵያ እየገቡ ነው። ሁለት ምክንያቶች ናቸው። አንደኛ በኢትዮጵያና ኬንያ መካከል የተፈረሙ ስምምነቶች አሉ። እነዛ ስምምነቶች ወደ ተግባር የሚገቡበት እንቅስቃሴ ተጀምሯል። በኢትዮጵያ በኩል የተካሄደውን ለውጥ ተከትሎ አዳዲስ የኢኮኖሚ የመዋቅር ማሻሻያዎች እየተከናወኑ ስለሆነ ከዛ ጋር ተያይዘው ኬንያውያን ባለሀብቶች ወደ ኢትዮጵያ መግባት ይፈልጋሉ። ለምሳሌ በጣም ምስራቅ አፍሪካ ውስጥ በጣም ታዋቂ የሆነው ኢኩቲ የሚባለው ባንክ እንቅስቃሴውን ጨርሶ ወደ ኢትዮጵያ ገብቷል። ስታንዳርድ የሚባለው ባንክ፣ የኬንያ ንግድ ባንክ፣ ሌሎችም ባንኮች ወደ ኢትዮጵያ መግባት ይፈልጋሉ። የተለያዩ ባለሀብቶች እንደዚሁ ወደ ሀገራችን መግባት ይፈልጋሉ እና እስካሁን የነበረው የንግድም ኢንቨስትመንት ትስስር መልካም የሚባል ቢሆንም በሁለቱ ሀገሮች መካከል የነበረው እና አሁንም ያለው ግንኙነት ጥሩነት አንጻር የሚጠበቀውን ያህል አይደለም። ከቀረቤታቸውም አንፃር ትርጉም ያለውና እዚህ ግባ የሚባል አይደለም። እሱን ማስተካከል ይቻላል። አሁን እንግዲህ የሀምሳ አምስተኛ ዓመት ሲከበር የመጀመሪያው ሀምሳ አምስተኛ ዓመት በፖለቲካው መስክ ጥሩ ግንኙነት የነበረበት ወጥ የነበረበት እንከን የለሽ እና ጥንቅቅ ያለ ወዳጅነት የነበረበት እንደሆነ ገምግመናል። በመጪው ቀሪ ጊዜ በመጪው ግማሽ አርባ አምስት አመት ደግሞ ይህንን ወደ ኢኮኖሚና የንግድ ግንኙነት መለወጥ ያስፈልጋል። አምሳ አምስተኛ አመት የዲፕሎማሲ ግንኙነታቸውን ለመዘከር ትላንት በናይሮቢ የኢትዮጵያ ኤምባሲ ግቢ በተዘጋጀው ፕሮግራም ላይ ከሰባት መቶ በላይ ኢትዮጵያውያንና ኬንያውያን ባለ ሀብቶች የተሳተፉ ሲሆን ኤግዚቢሽን፣ ውይይትና የንግድ ባዛር መሰናዶዎች ተከናውነዋል። ከኬንያ የውጭ ጉዳይ ሚኒስቴር፣ ከኬንያ ንግድ ዘርፍ ማህበራት እንዲሁም በኬንያ የሚኖሩ ኢትዮጵያውያን ታድመውታል። ረቡ ጠዋት በናይሮቢ የኢትዮጵያ ኤምባሲ የስዕል እንዲሁም የፎቶ ኤግዚቢሽን ዝግጅት፣ ከሰዓት ደግሞ በናይሮቢ ዩኒቨርሲቲ ስለ ሁለቱ ሀገሮች ግንኙነት ጥናታዊ ጽሑፍ በኬንያና በኢትዮጵያ ምሁራን ቀርበዋል። በረቡ ጠዋት ዝግጅት መክፈቻ ላይ ንግግር ያደረጉት በኬንያ የውጭ ጉዳይ ሚኒስቴር የአስተዳደር ዘርፍ ዋና ጸሐፊ አቡአቡ ነሟምባ በቅርቡ በኢትዮጵያ የተከሰተውን የመንግስት ባለሥልጣናት ግድያን ኬንያ ታጉዛለች ብለዋል። ስለ ሁለቱ ሀገሮች መልካም ግንኙነት ያወሱት ባለሥልጣኑ የኢኮኖሚ ግንኙነታቸውም እያደገ መምጣቱን አመልክተዋል። የሁለቱ አገሮች ዜጎች ድንበር ለማቋረጥ ቪዛ አያስፈልጋቸውም። ዜጎቻችን ድንበር አቋርጠው መስራት፣ መኖር እንዲሁም መንቀሳቀስ ይችላሉ። ዛሬ ጠዋት የኬንያው የብድር አገልግሎት ሰጪ ባንክ በኢትዮጵያ ሥራ እንዲጀምር ፍቃድ እንደተሰጠው ሳበስር ከታላቅ ደስታ ጋር ነው። ሁለቱ አገሮች በእስካሁኑ የዲፕሎማሲያዊ ግንኙነታቸው የጸጥታን የይለፍ ፈቃድና ቪዛን እንዲሁም የንግድ ትራንስፖርትና ባህልን እየተመለከቱ ከሰላሳ በላይ ስምምነቶችን ተፈራርመዋል። ምስትር ነማምባ አክለው ሁለቱ አገሮች በኢኮኖሚ ዘርፍ ግንኙነታቸውን ይበልጥ ማጠናከር እንዳለባቸውም አስገንዝበዋል። በዚህ ዝግጅት ላይ ከኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም ከቱሪዝም ኢትዮጵያ የመንግስት ተወካዮች ተሳትፈውበታል። ሌንሳ መኮንን የቱሪዝም ኢትዮጵያ ዲሬክተር፣ ሁለቱ ሀገሮች አብረው ቢሰሩ ሰፊ እድል እንደሚከፍት አስገንዝበዋል። ተፊድል ነው ያላቸው። እስፔሻሊ ደግሞ ካለው የቱሪዝም አቅም እኛ ጋርም እነሱ ጋርም ካለው እኛ ጋር ብዙ የቱሪዝም አቅም አለ። ያልተጠቀም ነው ገና ታፕ ያላደረግ ነው። እነሱ ደግሞ ቱሪዝም ሴክተር ላይ በጣም አድገውበት በደንብ ተጠቃሚነታቸውን እያረጋገጡ ያሉ ሀገር ናቸው ና ከእነሱ ጋር ይህንን የስራ ትስስር የቢዝነስ ትስስር ብንፈጥር በደንብ አድርገን የኢኮኖሚክ ታያችንን መጨመር እንችላለን። አንዱ ዓላማውም ኢንቨስትመንት ፎረሙ አንዱ ዓላማ ያ ነው። ኢትዮጵያ ወደ ኬንያ አምባሳደሯን የላከችው ኬንያ የእንግሊዝ ቅኝ ግዛት በነበረችበት እንደ ኤሮፓን አቆጣጠር በ1961 ሲሆን ኬንያ ግን ከዚያ ከ6 ዓመት በኋላ በ1967 ዓ ም ኤምባሲዋን በአዲስ አበባ መክፈቷ ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ክቡራትና ኩራን አድማጮቻችን የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። በነገራችን ላይ ለአዲስ አበባና ለአካባቢው አድማጮቻችን አዲስ የኤፍኤም ሬዲዮ ስርጭት በቅርቡ እንደምንጀምር ልናስታውቅ እንወዳለን። በየቀኑ ከሶስት ሰዓት እስከ አራት ሰዓት የሚተላለፈው ስርጭታችን የፊታችን ሰኞ ሳምንት ሐምሌ አንድ ቀን ጀምሮ በአዲስ አበባው አሀዱ ኤፍኤም ሬዲዮ 94.3 ላይ ማድመጥ እንደምትችሉ እናበስራለን። አብራችሁን ቆዩ። ወደ ውይይቱ እንለፍ። በባህር ዳርና በአዲስ አበባ የአምስት ከፍተኛ የኢትዮጵያ ባለስልጣናትን ህይወት የወሰደ አመፅ ተከትሎ የኢትዮጵያ መንግስት ከ300 በላይ ሰዎችን በተጠርጣሪነት በቁጥጥር ስር አውሏል። ጠቅላይ ታማዦር ሹም ጀኔራል ሰአረ መኮንንና ሲጎበኟቸው ነበሩ የተባሉት ሜጀር ጀኔራል ገዛኤ አበራ በጠባቂያቸው እንደተገደሉ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን የርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴና የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ በክልሉ ጸጥጌ መሪነት ተካሄደ ባሉት መፈንቅለ መንግስት ሙከራ መገደላቸውን ባለስልጣናት አስታውቀዋል። ግድያውን ተከትሎ መቀመጫውን ስዊዘርላንድ ጂኒቫ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም አሁን ኢትዮጵያ ላለችበት የፖለቲካ ቀውስ አስተዋጽኦ አበርክተዋል ያሏቸውን ነጥቦች ለአንባቢ ያጋሩበት ጽሁፍ በፌስቡክ አቅርበዋል። ጽሁፋቸው በዚህ ባለፈው አንድ አመት ለውጡን ለማሳለጥ ሊወሰዱ ይገባ ነበር ያሉትንና ወደፊትም መደረግ ስላለባቸው ጉዳዮች ፍንጭ የሚሰጥ ነው። ትዝታ በላቸው ነች ያነጋገረቻቸው። በጽሁፉ ከሁሉ የከፋውና ትርምስ ውስጥ ከከተቱን ምክንያቶች አንዱ ብለው የፌዴራል መንግስቱ የተጣለበትን የሕግ የበላይነት የማስከበር ተግባር አለመወጣት መሆኑን ጠቅሰዋል። አሁን እንግዲህ እንደምንሰማው ከባህር ዳርና ከአዲስ አበባ ግድያ ጋር ተያይዞ በርካታ ሰዎች እየታሰሩ ነው። የአማራ ብሔራዊ ንቅናቄ አብን፣ የአዲስ አበባ ባላደራ፣ ኢዜማ አባሎቻቸው እየታሰሩ መሆኑን ገልጸዋል ለአሜሪካ ድምጽ ራዲዮ በሌላ ጉዳይ የኦሮሞ ነጻነት ግንባር አባላት ደጋፊዎች የሚባሉትም እየታሰሩ መሆኑ ዘገባዎች እየደረሰን ነው መንግስት የሀገሪቱን ሰላም ለማስከበርና የዜጎቹንም ደግሞ መብት ላለመጣስ በሚዛናዊነት እንዴት ሊሰራ ይችላል በዚህ እንጀምር እስቲ ውይይታችንን እሺ ጥሩ ጥያቄ ነው። በመጀመሪያ ደረጃ በእርግጥ ያለነው የሽግግር ወቅት ላይ ነው። ሽግግሩ ደግሞ የራሱ ተፈጥሮ ይዞ የመጣ ነው እና የ በመሀል ግን በዚህ ባሳለፍነው አንድ አመት ተኩል ግድም መንግስትና ለውጡን የሚገዳደሩ በጣም በርካታ ችግሮች በሁሉም ክልል ማለት ይቻላል በግልጽ ይታዩ ነበርና፣ በተደጋጋሚ የሰብአዊ መብት ድርጅቶች፣ ሌሎችም የፖለቲካ አመራር አካላት ሁሉ መንግስትን ይወተውቱ የነበረው ዜጎች በተለይ አንዳንድ ቦታ ላይ ወደ ጅምላ የራሳቸውን ፍትህ የመፈለግ ጥቃት ማድረስና አገሪቷ ቁጥሩ እጅግ ከፍተኛ የሆነ በዓለም የመጀመሪያ ቁጥር ላይ ያስቀመጣት የሀገር ውስጥ መፈናቀሎች መዓት ነገሮች ተከስተዋል እና እነዚህ ሁሉ ነገሮች ባቡ ቢወጣ ዛሬ፣ አሁን መጨረሻ ላይ ነገሮች ከቁጥጥር ውጭ የወጡበት ሁኔታ ሲደረስ ያንንም ያንንም በየክልሉ የማሰሩ ነገር ሁሉ ይቀንስ ነበረ። ግን ማዕከላዊ መንግስቱ በተደጋጋሚ ጠቅላይ ሚኒስትሩም በአደባባይ ሲጠየቁ እኛ ትዕግስት እናሳይ ብለን ነው ለውጡን በትዕግስት መምራት አለብን የሚል ነገር ደጋግመው ይናገሩ ነበር እና እኔ ከዚህ በፊትም ጽፌ ያሳሰብኩት ለመንግስት ትዕግስት እና ሕግ ማክበር የሚባለው ነገር አይ የሚገናኙ ነገሮች አይደሉም። የመንግስት ትዕግስት የሚለካው መንግስት ሕግ አስከብሮ ግን ከሕግ ማስከበር በላይ ተጨማሪ እርምጃ ሊያስወስዱ የሚያስችሉ ነገሮች የግድ ብለው አይ፣ ህግ ብቻ አስከብሬ እስቲ ቆይ ይሄ በእንግሊዝኛው ኤክሰሲቭ ፎርስ የሚሉት አላስፈላጊ የሆነ ተመጣጣኝ ያልሆነ እርምጃ ከመውሰድ በመታቀብ ነው የመንግስት ትዕግስት የሚለካው እንጂ በህግ የተጣለበትን በህገ መንግስቱ የተቀመጡትን ህግን የማስከበር ስራውን ወደ ታች አውርዶ በዛ ደረጃ የመንግስት ትዕግስት መለካት መታየት፣ አልነበረበትም እና በኦሮሚያ ክልል፣ በሶማሌ ክልል፣ በሌሎቹም አካባቢዎች ባንኮች ሲዘረፉ፣ ግለሰቦች ሲደበደቡ፣ ኢንቨስተሮች ሲዋከቡ መኪኖች ሲቃጠሉ፣ ምን ሲሉ በመንግስት በኩል ይወሰድ የነበረው እርምጃ በጣም ዝቅተኛ ነው። አንድ ሁለተኛ፣ ደግሞ የተወሰዱትም እርምጃዎች ምን እንደሆኑ ራሱ ለህዝብ በግልጽ አይገለጽም ነበር ለሌላው አካባቢ ሰው ማስተማሪያ እንዲሆን። ስለዚህ በእኔ ግምገማ እንደ አንድ የሰብአዊ መብት ጉዳይ ተከታታይ መንግስት በህግ የተጣለበትን ህግ የማስከበር ኃላፊነቱን በተለይ የማዕከላዊ መንግስቱ አልተወጣም። ዛሬ ያለንበት አብዛኛው ችግር የእነዚህ ሁሉ ክምችት ነው የሚል ግምገማ ነው ያለኝ። እንግዲህ ከዚሁ ጋር ተያይዞ አቶ ያሬድ ያነሱት አንድ ነጥብ አለ። እንደውም እንደ አንድ መገለጫ አድርገው ማዕከላዊው መንግስትና በትግራይ ክልል መካከል ስላለው ፍጥጫ ማዕከላዊው መንግስት ህግን ለማስከበር ባለመቻሉ ወይንም ፈቃደኛ ባለመሆኑ የትግራይ ህዝብ በአፈና ስር እንዲቀጥል አድርጓል ይላሉ። ክልሎችም በመሳሪያና በመደራጀት ጡንቻቸው ተጠናክሮ እንደሚገኝ ይናገራሉ። በእርሶ ግምገማ የአቅም ያለማስተካከል ነው ወይንስ ቀደም ብሎ እንደተገለጸው በሰላም ነገሮችን ለመፍታት ፍላጎት ነው? በእርሶ አስተያየት ፌዴራል መንግስቱ ቸልተኝነት እንግዲህ አንድ ይሄ ነው የሚባል አንድ ምክንያት ብቻ ማንሳት አይቻልም። ነገር ግን እኔ በዝርዝር ምናልባት ወደ አንድ ስምንት ዘጠኝ ዋና ምክንያቶች ይሄንን አሁን አንቺ ያነሳሽውንም ጥያቄ የሚያጠናክሩ ነገሮችም አብሬ ማየት ነው እዛም ጽሑፌ ላይ የሞከርኩት የመጀመሪያው ነገር ከነበርንበት የአፈና ስርዓት ልክ ከዚህ ከለውጡ ንቅናቄ በኋላ እድል ስጡን ይሄን ስርዓት እናስተካክላለን ብለው አራቱም የገዢ ፓርቲ ዋና ዋና የሚባሉት ሴት ድርጅቶች ወጥተው ዶክተር አብይን መርጠናል፣ ሽግግሩን እሳቸው ይመራሉ፣ ከስተቶቻችን እንማራለን ብለው ፊት ለፊት ተቀምጠው ለሕዝብ ቃል የገቡት ድርጅቶች እና ዶክተር አብይም ጭምር እየቆዩ እርስ በርስ በድርጅቶቹ መካከል ከፍተኛ የሆነ ፍጥጫና አለመግባባቶች አንዳንድ ጊዜ አንድ የፌዴራል መንግስቱ ያወጣውን መግለጫ ሌላኛው በሌላ መንገድ የሚጥስበት የውስጥ ንትርኩ። እነዚህ አገርን ሊመሩ ነው፣ ከውጭ ሁሉ አኩርፈው ወይም ተሰደው ተገፍተው ከፖለቲካ ምህዳሩ የወጡትን ሰዎች ሁሉ ሰብስበው ኢትዮጵያን በእርቅ ጎዳና ሊመሯት ነው ተብሎ ይጠበቁ የነበሩት ሰዎች ጸቡን እነሱ ውስጥ ገባ። በውስጣቸው የነበረው የድርጅት አንድነት ከፓርቲዎቹ አልፎ ደግሞ የክልል ቅርጽ ጭምር የያዘ የትግራይ ክልል እና የአማራ ክልል እርስ በርስ ህዝብ በተሰበሰበበት መድረክ ላይ ጭምር ሲዛዛቱ ማየት ጀመርን። ከዛም አልፎ ክልሎች የፌዴራል መንግስቱ ሊቆጣጠራቸው በማይችል መንገድ የውስጥ ውስጥ ወታደራዊ ንቅናቄና ወታደራዊ አደረጃጀት ይዘው በሚሊሻ በልዩ ኃይል በሚሉ አደረጃጀቶች ጡንቻቸውን የማፈርጠም ነገር ውስጥ ነው የገቡት። ጥሩ ምሳሌ የሚሆነው ነገር በኦሮሚያ ክልል ውስጥ ከኦነግ ጋር የነበረው ትልቅ ፍጥጫ፣ የፌዴራል መንግስቱ ስራውን እንደተወ ራሱ አንድ ጥሩ ማሳያ የሚሆነው ከኦነግ ጋር የተደረገው ድርድር ጉዳዩ የተቶ ለክልሉ ነበረ የኦሮሚያ ክልልና የኦነግ ነበሩ ይደራደሩ የነበረው ይሄ በሀገር ህልውና ላይ በሀገር ሰላም ላይ የመጣ ትልቅ ጉዳይ ነው ስለዚህ የፌዴራል መንግስቱ ነው ይህንን በባለቤትነት ይዞ ኦነግንም ይሁን ሌሎቹም በየትኛውም የሀገሪቷ ክልል ያሉትን ሀይሎች ስርአት አስይዞ መቀጠል የነበረበትና አንድ ይጠበቅ የነበረና ያልተሳካ ነገር እስካሁንም ያልታየው ነገር አገሪቷ ውስጥ ያለው የተሻከረ የፖለቲካ ሀይል አለ። ከውጭ የገቡና ለዘመናት ተኳርፎ የቆዩ የፖለቲካ ሀይሎች አሉ። አገሩ ሲገቡ እኔም ጠብቅ የነበረው እና ሌሎችም ሰዎች ያሳስቡ የነበሩት አገራዊ መግባባትን የፈጠረ ሁሉም የፖለቲካ ሀይሎች ይችን አገር ወዴትና በምን መንገድ ሊመሯት ይዘዋት ሊሄዱ እንደሚችሉ የሚያሳይ ፍኖተ ካርታ ቁጭ ብለው በጋራ ይነድፉና አገራችንም በዚህ መንገድ ይዘናት እንሄዳለን ብለው እርቅ በዛው በውስጡ አለ እውነትና የፍትህ ጥያቄም አብሮ የሚመለስበት ይሄ ትሩዝ ኤንድ ሪኮንስሌሽን እሱ ትልቅ ቦታ ይሰጠዋል የሚል ነበረ። ግምታችን። ከዛ ይልቅ መጨረሻ ላይ ለመጀመሪያ ጊዜ ፓርቲዎች የተፈራረሙት አንድ ሰነድ ቢኖር ምርጫውን እንዴት አድርገን አብረን እንሰራለን የሚል ነው። አገሪቷ ውስጥ የሕግ የበላይነት ካልተከበረ ፍትህና ሰላም ከሌለ ምርጫ የሚባል ነገር አይኖርም። ከዛ በፊት የሚቀድበው ትልቁ ነገር ለምርጫ መኖር ዋና መሰረት የሚሆነው የፖለቲካ ምህዳሩን ፍኖተ ካርታውን ማስተካከል ነበር እና ይሄንን ስተውታል በተደጋጋሚ ነበር ስናሳስብ የነበረውና ዋናው ነገር እንግዲህ አንደኛ በራሱ በኢህአዴግ መካከል ያሉ ድርጅቶች እርስ በርስ መፋጠጥ መጀመራቸው። እኔ ደጋግሜ ያልኩት ጠቅላይ ሚኒስትሩ ትግራይ ላይ ያላቸው ስልጣን ለእኔ አሁን ግልጽ አይደለም። የፌዴራል መንግስቱ ትግራይ ላይ ምንድን ነው ያለው ስልጣን። ትግራይ ራሱን ያገለለ እስኪመስል ድረስ ከፌዴራል መንግስቱ ጋር ከሌሎች ክልሎች ጋር ያለው ግንኙነት አሁን ግልጽ አይደለም። አንድ ሁለተኛ ደግሞ ኢትዮጵያን ነጻ አወጣ ነው፣ ኢትዮጵያ በዚህ ለውጥ ትልቅ ነጻነት አግኝታለች እየተባለ ሲነገር ከዚህ በፊት የነበረው የህወሓት ወይም የኢህአዴግ የነበረው አፋኝ ስርዓት ተቀልብሶ ለውጥ አዲስ ነገር መጥቷል ነው። ያ ግን ትግራይ ውስጥ አልሆነም። ስለዚህ የሀገሪቷን አንድ ወሳኝ ክፍል ያልሸፈነ ለውጥ ነው የተባለው ስርዓት በዚህ ደረጃ የሚወቀስ እስከሆነ ድረስ ወንጀለኞች ናቸው ከተባለ፣ አገሪቷን አፍነው ነበር ከተባለ፣ መቶ ሚሊየን ህዝብን ያፈነ ድርጅት ሰፊዋን ኢትዮጵያን ያፈነ ድርጅት ሙሉ አቅሙን ሰብስቦ እዛ ድሃና ለዘመናት በተጎዳ የትግራይ ህዝብ ላይ ነው ሄዶ ቁጭ አለው። ስለዚህ ሙሉ ለውጥም አይደለም ያለው እና ለውጡ ራሱ ግማሽ ሙሉ ግማሽ ጎደሎ ነው። እየጎደለ ይሁን እየሞላ እሱ ራሱ ጥያቄ ውስጥ ያለ ነገር እንደው ሌሎችም እንግዲህ በሰብአዊ መብት ጥሰት፣ በምዝበራ የተጠረጠሩ ከትግራይ ውጭም በቢሮክራሲ ውስጥ እንዳሉ በጽሑፎ ይጠቅሳሉ። ወደዛ በኋላ ወስዶታለሁ። ግን ይኸው የክልሎች የኃይል መጠናከር ላይ እንቆይና ለጊዜው ጽሑፎን መጥቀስ እፈልጋለሁ። ምን ይላሉ? እያንዳንዱ ክልል የራሱ ልዩ ኃይልና ሚሊሻ እያሰለጠነ በትጥቅና ውትድርና በሰለጠነ ኃይል እንዲደራጅ መደረጉና የፌዴራል መንግስቱም ይህን በቀጥታ የሚቆጣጠርበትን መንገድ ከመዘርጋት ይልቅ ጉዳዩን ሙሉ በሙሉ ለክልሎች መተው፣ በቅርቡ በደሴ በተደረገ ውይይት ጠቅላይ ሚኒስትሩ አንዳንድ ክልሎች በጀታቸውን ሚሊሻ ይቀልቡበታል ያሉትን ልብ ይለዋል ይላሉ። ነገር ግን አቶ ያሬድ ሰሞኑን የፌዴራል መንግስት በአማራ ክልል ደሴ ላይ ጠቅላይ ሚኒስትሩ የተናገሩትን በመጥቀስ ነው የሚተቹት። ጣልቃ ገብቷል የሚሉ ሰዎች አሉ። ግንኙነቱን ያለመረዳት ነው። የፌዴራል መንግስቱን እና የክልልን ወይም አለመግባባት ይኖር ይሆን? በዚህ ጉዳይ ላይ ከሁለቱም አንዱ ያለመግባባትም ነገር ይኖራል። ሁለተኛው ደግሞ የግልጽነትም ወይ ነገሩን ያለመረዳት ይሆናል። በህገ መንግስቱ በግልጽ ክልሎች ምን ስልጣን እንዳላቸው በዝርዝር ተቀምጧል። የፌዴራል መንግስቱ ምን ስልጣን እንዳለው ተቀምጧል። በምን ጉዳዮች በክልል ጉዳይ ፌዴራል መንግስቱ ጣልቃ መግባት እንዳለበት ህገ መንግስቱ ምንም በማያሻማ ሁኔታ በግልጽ የተቀመጡ ነገሮች አሉ እና ክልሎች ውስጥ ሰላም ሲጠፋ አለመረጋጋት ሲኖር ከክልሎች አቅም በላይ የወጡ ነገሮች ሲኖሩ የፌዴራል መንግስቱ ገብቶ ሰላም የማስጠበቅ አካባቢውን የማረጋጋት የህዝቡን ደህንነት የመጠበቅ ኃላፊነት አለበት። አንድ ያ ነው። ሁለተኛ ደግሞ ክልሎች ራሳቸው በእኛ አቅም ደረጃ እንኳን እንቆጣጠረዋለን የሚሉት ነገርም ካለ ያንን ማድረጋቸውን መቆጣጠርም አሁንም የፌዴራል መንግስቱ ኃላፊነት ነው እና ይሄ ለውጥ ከመጣበት ጊዜ ጀምሮ የፌዴራል መንግስቱ በጣም በብዙ አዳዲስ ፕሮጀክቶች ውስጥ የተቋማት ግንባታ እና ሌሎች በጣም በውጪ የበጀትም ችግር ስለነበረ ከውጭው ዓለም ጋር ያለውንም ግንኙነት ማድረግ ያስፈልጋቸው ስለነበረ በሌሎች ጉዳዮች ላይ አተኩረው ክልሎችን በተወሰነ ከህገ መንግስቱን ማዕቀፍ ባለፈ መንገድ በጣም ለቀዋቸዋል። አንድ ያ ነው። ሁለተኛው ደግሞ ክልሎችም ባለፈው ስርዓት ታፍነን ነበረ፣ ነጻነታችንን አጥተን ነበር። ራሳችንን የማስተዳደር እድል አልተሰጠንም ብለው ገፍተው ሄደው ስለነበር፣ የፌዴራል መንግስቱ በገፉት ልክ ጥጉን ይዞ ለቋቸዋል። ስለዚህ በየክልሉ በሶማሊያ ክልል ተከስቶ የነበረው ነገር ጥሩ ማሳያ ነበር። ከለውጡ በፊት የተደራጀው ልዩ ሀይል መጨረሻ ላይ ለውጡ ከመጣ በኋላ ክልሉን ጭምር እንገነጥላለን እስከ ማለት ድረስ የተሄደበት እርምጃ ታይቷል። ያ ጥሩ ትምህርት ሊሆን ይችል ነበረ፣ ለፌዴራል መንግስቱም፣ ለሌሎች ክልሎችም። አቶ ያሬ ወደፊትስ ሊታስብበት አይገባም ወይ? ክልሎቹ አሁን ሚሊተራይዝድ ልዩ ኃይል አለ፣ አድማ በታኝ አለ፣ ፖሊስ አለ። እያንዳንዱ ክልል ይህንን ጡንቻ ይዞ ትንሿ ቅራኔ ወደ ሀይል የምትለወጥበት ሁኔታ ነው የሚኖረው። እውነት ነው። ራሳቸውን እኮ የቻሉ በሀገር ውስጥ ያሉ ሀገር ሆነዋል ክልሎች። ይሄ ነው አስፈሪው ነገር። መሳሪያም በዚህ ባለፈው አንድ አመት ውስጥ በህገ ወጥም በምንም መንገድ በከፍተኛ ሁኔታ ልቅ የወጣበት ነገር አለ። በመንግስት ሚዲያዎች ጭምር ይዘገብ ነበር። ግን ከዛ አልፎ ከታጠቀው የሲቪል ነዋሪ ውጪ ክልሎች ሀገራዊ ቅርጽ ነው እየያዙ ያሉ። በትግራይ ክልልና በአማራ ክልል መካከል ያለውን ውጥረት የፌዴራል መንግስቱ ጣልቃ ገብቶ መፍታት አልቻለም። በዚህን ያህል ጊዜ ውስጥ የእነዚህ ችግሮች ለረጅም ጊዜ መቆየት ሌሎች ብዙ ችግሮችን እየወለደ ነው እና ሁለቱ ክልሎች በፉክክር ጦር ኃይላቸውን እያደራጁ ወታደራዊ ሰልፋቸውን እያሳዩ ነው ያሉት። በቅርብ ጊዜ ከሚሴና ወሎ ደሴ አካባቢ በኦሮሚያ እና በአማራ ክልል መካከል የታየው ግጭት ተመሳሳይ ይዘት ተመሳሳይ ተፈጥሮ ያለው ነው። ከላይ የፖለቲካ አመራሮቹ ኦሮ አማራ ምን እያሉ በየስብሰባው እየተያያዙ ፎቶ እየተነሱ ህዝቡን ለማረጋጋት ጥረት ያደርጋሉ፣ ግን መሬት ላይ ያለው እውነታ ግን ያንን አያሳይም እና ክልሎች ሀገር እየሆኑ መጨረሻ ላይ እነሱን ሊያስተሳስር የሚችለው ኃይል አቅም የሚያጣበት ሁኔታ ነው የሚመጣው። አንድ ይሄ ነው። ሁለተኛ ደግሞ እነዚህ በክልሎች መካከል እየታዩ መፋጠጥ በየክልሉ ለተፈጠሩ አክራሪ ብሔረተኞች ትልቅ መድረክ ፈ ትልቅ እድል እየፈጠረ ነው። አንዱ ሌላው ፉክክር፣ በክልሎችም ውስጥ ደግሞ በኦሮሚያ ክልል ያሉ ከአክራሪ ብሔረተኞች ጋር ኦዴፓ ትንቅንቅ ውስጥ ነው ያለው። በአማራ ክልል የአማራ ክልልን የሚመራው ድርጅት አዴፓ ክልል ውስጥ ካሉ አክራሪ ብሔረተኞች ጋር ትንቅንቅ ነው ያለው። ይሄ በድርጅቶቹም መካከል ውስጥ ደግሞ በየክልሉም ውስጥ ደግሞ ሌላ ዘርፍ ያለው እኔ ነኝ ለአማራ ህዝብ የተሻለ ተቆርቋሪ እኔ ነኝ ለኦሮሞ ህዝብ የተሻለ ተቆርቋሪ እኔ ነኝ ለሲዳማ ህዝብ የተሻልኩ ተቆርቋሪ የሚሉ ሀይሎች እነዚህኑ እንደገና አገሪቷን እየመሩ ያሉትን ሀይሎች እየተገዳደሯቸው ነው እና ለእነሱ መልስ እንሰጣለን ሲሉ ደግሞ አገሪቷን ለብዙ አመት ይዘው የቆዩት ድርጅቶች ሳያስቡት እነሱን ወደ አክራሪነት መስመር እየሄዱ ነው አሁን በቅርብ ጊዜ የኦሮሚያ ክልል የህዝብ ግንኙነት ኃላፊ በአንድ መድረክ ላይ የኦሮሞን ህዝብ ጥያቄ፣ የእኛን ፍላጎት፣ የእኛን የፖለቲካ አቋም ማንጸባርቅ ማንም ድርጅት ኦሮሚያ ክልል ውስጥ ድርሽ እንዲል አንፈቅድም ሲሉ፣ ይሄ እንዲህ የሚያስቡ የለውጥ መሪዎች ካሉ ምርጫ ሊካሄድ አይችልም ማለት ነው እና ይሄ በቅርብ ጊዜ ያየነው ትርምስ ራሱ የነዚህ የተጠራቀሙ ችግሮች ውጤት ነው እና ይሄ ድንገት የተፈጠረ ነገር ሳይሆን ምልክት እያሳየ መንግስት ነገሮችን በአይኑ እያየ ግን ከገቢ እርምጃ በወቅቱ ሳይወስድባቸው ቀርቶ የተከማቹ ችግሮች ናቸው አሁን ወደ ዛሬ ይህን ሳምንት ያለንበትን ችግር የወለዱት። ክብራትና ክብራን አድማጮች የምትከታተሉት ከአሜሪካ ድምፅ ሬዲዮ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ትዝታ በላቸው ከምሽቱ እንግዳ ከአቶ ያሬድ ኃይለማርያም ጋር ያደረገችው ውይይት ይቀጥላል። አቶ ያሬድ ኃይለማርያም መቀመጫውን ጂኒቫ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር ናቸው። በቅርቡም አሁን ኢትዮጵያ ላለችበት የፖለቲካ ቀውስ አስተዋጽኦ አበርክተዋል ያሏቸውን ነጥቦችና መወሰድ ያለባቸው ያሏቸውን እርምጃዎች በፌስቡክ ለአንባቢ አጋርተዋል። ውይይቱ ይቀጥላል። እንግዲህ አቶ ያሬድ አገሪቱ በጣም በርካታ ችግሮች ናቸው ያሏት በየደረጃው በየደረጃው ቀደም ብሎ እርሶም እንደጠቀሱት ለውጥ ሲጀመር ብዙ እንቅፋቶች ያጋጥማሉ። ግን አንዱ ለለውጡ አለመራመድ ወይንም አንድ እርምጃ ወደፊት አንድ ሁለት እርምጃ ወደ ኋላ የመሄድ ነገር የሚያስከትለው በጽሑፎ ጠቅሰዋል። ቀደም ብሎ ትግራይ ክልል ባለስልጣናትን ጠቅሰዋል። ሌሎች ደግሞ በርካታ ቢሮክራሲ ውስጥ ያሉ የሕዝብን መብት የጣሱ የገደሉ፣ የገረፉ፣ ሀብት የመዘበሩ እዛው አሁን በስራ ላይ ይገኛሉ። እነኚህ ሰዎች ለውጡ እንዳይራመድም እንቅፋት እያደረጉ ነው በተለመደው የአሰራር ልምዳቸው ቀጥለውበታል። እንደዚህ አይነቶቹን ነገሮች እንግዲህ የሰላምና የእርቅ ኮሚሽኑ ከሚነጋገርባቸውና ከሚፈታቸው ነገሮች አንዱ ተብሎ ነበር የታሰበው። በእነኚህ ሰዎች ጥቃት የደረሰባቸው የህሊና ጠባሳ፣ የአካል ጉዳት የደረሰባቸው ሰዎች አገሪቱ ውስጥ ይገኛሉ። ይህ እንዴት ነው ማስታረቅ የሚቻለው? ኢትዮጵያ እንዴት ነው ይህንን ጉዳይ ፈታ ወደፊት መራመድ የምትችለው? አዎ፣ ትዝታ፣ በጣም ጥሩ ነጥብ ነው ያነሳሹ። አንዱ ይሄን ለውጥ በጣም ከተፈታተኑት እና ምናልባትም ወደፊትም ብዙ በታሰበው ደረጃ ወደፊት እንዳይሄድ ሊገቱት የሚችሉት ትልቁ ነገር እቺ ሀገር ላለፉት አስርት ዓመታት ውስጥ በጣም ብዙ ግፍ የተፈጸመበት ዜጎች በድህነት ህይወት ውስጥ እንዲማቅቁ አንድ ባለስልጣን ተነስቶ ሳይታሰብ የብዙ ሚሊየን ባለሀብት ሲሆን የብዙ ሚሊየን ድሀ ጉሮሮችን ዳቦ የለጥ ጉርሳቸው ነጥቆ ነው። ሌላ ከየትም አይመጣም እና በኢኮኖሚውም ዘርፍ፣ በሰብአዊ መብት ጉዳይም፣ በሁሉም ረገድ ግፍ እዚህ ሀገር ውስጥ ተፈጽሟል። ግፍ ተፈጸመ ካልን ተበዳዮች አሉ፣ በዳዮች አሉ። የዚህ ስርዓት አንዱ ትልቁ ችግር የተጀመረው ሕዝባዊ እንቅስቃሴ፣ የለውጥ ጥያቄ እድል ስጡን በሚሉ በዛው በዳይ በነበረው ድርጅት ኤሊቶች ነው የተወሰደው። እድሉም ሲሰጣቸው እኔ የዛሬ አንድ ዓመት በፊት ለውጡ እንደተጀመረ አንድ የጻፍኩትን ነገር ነው ያስታወሽኝ። ሞዴል የሌለው ለየት ያለ የለውጥ ሂደት ነው እያየው ያለሁት፣ ይሄ አምባገነናዊ ስርዓትን እያስታመሙ መግደል ብዬ ነው ርሱሉ ያደረኩት እና በጣም በሀገሪቷ ውስጥ ቁልፍ የሆነ ቦታ ላይ የነበሩ ሰዎች በዛ ወቅት መከላከያውንም ደህንነቱንም ሁሉንም ነገር ይዘው ስለነበረ ይሄ ስርዓት ወደ ማሰር ወደ ተጠያቂነት ቢመጣ ደንብረው ሀገሪቷ ወደ ትርምስ ትገባለች። ስለዚህ በብዙ ጥፋት ሊጠየቁ የሚገባቸውን ሰዎች እየሸለሙ ከነበሩበት ኃላፊነት እያወጡ ኮርነር ማስያዝ ነበር የነበረው ስትራቴጂ እና በጣም የተረጋጋ የተለሳለሰ ከሰዎቹ ላይ ጉልበትን የመንጠቅ ስትራቴጂ ስልት ስለነበረ አድንቄው ነበር እና ወደ መች በኋላ ላይ ግን ተመልሶ ተቋማዊ ቅርጽ ይዞ እነማን ነበሩ ጥፋት ያጠፉት፣ ማን ምን አጠፋ፣ ልክ በደቡብ አፍሪካም በሌሎች ሀገሮችም እንደተደረገው የፍትህ ጥያቄ የእርቅ ጥያቄ እውነት ላይ መሰረት ማድረግ ስላለበት እውነቱ በዝርዝር ወጥቶ ከዛ በኋላ በዳዮች የተጸጸቱ መሆናቸውን ህዝባዊ መድረክ ላይ የሚሆን በጽሁፍም ይሁን ይቅርታ ብለው ተበዳዮች ለበደላቸው ካሳ የሚሆንም ነገር አግኝተው ተመጣጣኝ ባይሆንም አገሪቷ ድሀ ስለሆነች በጣም በይቅርታም እንኳን የማይሰረይ ከባድ ወንጀል ፈጽመዋል የሚባሉም ሰዎች ወደ ፍርድ አደባባይ መጥተው ከዛ በኋላ በእርቅ እና አገራዊ መግባባትን በመፍጠር ወደሚቀጥለው የዴሞክራሲያዊ ስርዓት ግንባታ እንሄዳለን የሚል ነበረ። ተስፋዬ፣ የሁሉንም ሰዎች ኃጢአት፣ ጠቅላይ ሚኒስትሩ ፓርላማ ቀብተው እኛ ነበርን አሸባሪ እኛ ነበርን ገራፊ፣ ይቅርታ አድርጉልን ብለው ጅምላ ይቅርታ ጠየቁ። ያ ምናልባት አንድ ጥሩ ምልክት ነው ብለን ወስደነው ነበር። ከዛ በኋላ ግን በሰብአዊ መብት ጥሰትም በሙስናውም ተጠያቂ የተደረጉት ጥቂት ግለሰቦች ናቸው። ይሄ ምን አደጋ አለው? የደህንነት ሰዎች ሆነው አሁን በሚፈለጉት በፍርድ አቶ ጌታቸውን ብንወስድ እሳቸው ዙሪያ የነበሩ ከኦሮሞ፣ ከአማራ፣ ከሁሉም የሀገሪቷ ክፍል በሀሳብም በድርጊትም ተሳትፎ የነበራቸው ሰዎች ኃጢአቱ በጠቅላላ ተሰብስቦ ጥቂት ሰዎች ላይ ስለተራገፈ ራሳቸውን እንደ ቅዱስ ወስደው ግማሾቹም እየተሿሿሙ ከፍ ያለም ስልጣን ተሰጥቷቸው ቀጥለዋል ይሄ ሁለት አደጋ አለው። አንደኛ ሰዎች ከጥፋታቸው ከሰሩት መጥፎ ነገር አገርን የመግደል በዜጎች ላይ የተፈጸሙ አሰቃቂ ጥፋቶችን ምንም እንዳልተፈጸመ ተቆጥሮ በጥቂት ሰዎች ላይ እዳው ተቆልሎ እንዲሄድ እና እነዚህ ሰዎች እንዲመጻደቁም ያደርጋል። ሁለተኛው አደጋ ደግሞ የተበደሉ ሰዎች አሉ። ግማሹ ስቃይ ተፈጽሞበት አይምሯቸው የተጎዱ ሰዎች አሉ፣ አካላቸው የተጎዱ ሰዎች አሉ። እነዛ ሰዎች ቂም እንዲቋጥሩ ያደርጋል። በለውጡ ላይ በስርዓቱ ላይ ቂም እንዲይዙ ያደርጋል። ከነቂማቸው ነው ተደምረው ለመንግስት ጊዜ ሰጥተው እድል ሰጥተው ይጠብቁ የነበረው ቢታይ ቢታይ መንግስት ያንን ነገር ሊገፋው አልቻለም። የእርቅና ሰላም ኮሚሽን ምናምን የሚሉ ነገሮች ተቋቁመዋል፣ ምን እየሰሩ እንደሆነ አይታወቅም። ከዛ ይልቅ ዜና ላይ ያለው መንግስት ዛፍ ሲተክል፣ ከተማ ሲያጸዳ ምናምን ጥሩ ነገሮች ናቸው። ግን መቅደም የሚገባው ዋናውን ነገር መንግስት አላስቀደምም። አሁን መልሰን እዛው ውስጥ ነው የወደቅ ነው አንድ ሁለተኛ፣ ይሄ በክልሎች ውስጥ የተፈጠረው ፉክክር ልክ የዛሬ አመት በፊት የኢህአዴግ ምክር ቤት የሐዋሳውን ጉባኤውን ከማካሄዱ በፊት የትግራይ ክልል በሰብአዊ መብት ጥሰት የሚፈለጉትን አቶ ጌታቸውን የክልሉ የጸጥታ ዘርፍ ኃላፊ አድርጎ ሾመ። ይሄን ተከትሎ በእኚሁ ሰው በደህንነቱ ክፍል ሲሰቃዩ የነበሩትን ለረጅም አመት በመፈንቅለ መንግስት ተከሰው እስር ቤት ገብተው በአይምሮቸውም በአካላቸውም ላይ ከፍተኛ ጉዳት የደረሰባቸውን ጀነራል አሳምነው ጽጌን የአማራ ክልል አንስቶ የጸጥታ ዘርፍ ኃላፊ አድርጎ ሾማቸው። እንዲሁ በተመሳሳይ በእናቶ ጌታቸው ዘመን ተገፍተው ከሀገሪቷ ተሸሽተው ኤርትራ ገብተው በስደት ከኦነግ ጦርን ይመሩ የነበሩትን ጀነራል ጀማል ገልቹን የኦሮሚያ ክልል ከማልጠታ ዘርፍ ይሄ ከማል ገልቹን የጸጥታ ዘርፍ አላፊ አድርጓስ። ይሄ የሚያሳይሽ ነገር ለርቅ እየተዘጋጁ አልነበረም። ድርጅቶቹ ራሳቸው ፉክክር ነበር የሚታየው ማለት ነው። ፉክክር ነበር፣ ጉልበታቸውን እንዴት አጠንክረው ሌላኛው ድርጅት ወይ አደጋ ጊዜ ለመጠባበቅ እየተዘጋጁ ነው ወይ አንዱ አንዱን ለመዋጥ ፖለቲካ ውስጥ ትንቅንቅ እንዳሉ ነው፣ ለእኔ የሚያሳየኝ እነዚህ ሶስቱም ግለሰቦች በእንደዚህ አይነት ቦታ ላይ መቀመጥ አልነበረባቸውም ከመጀመሪያው። እንዲህ አይነት ነገሮች በየሌሎቹም የስልጣን ዘርፎች ላይ ይታያል። በሰብአዊ መብት ጥሰት ይጠየቁ ይገባቸዋል ከምንላቸው ሰዎች አንዱን ለምሳሌ፣ አንዳንዴ ግዴታ ነው፣ አሁን ያለንበት ሁኔታ፣ ነገሮችን በግልጽ ማስቀመጥ አለብኝ። አቶ ወርቅነህ ገበየው በፖሊስ ኮሚሽነር ሆነው ይመሩ በነበረበት ዘመን ነው የአስራ ዘጠና ሰባት ምርጫ ተካሂዶ ከሁለት መቶ በላይ ሰዎች የተገደሉት በዛ ግድያ ጋር እሳቸው ምን ድርሻ እንደነበራቸው አልተጠናም፣ በግልጽ አልተቀመጠም። ለመደመሩ ፖለቲካ ግን አስተዋጽኦ ስለነበራቸው በስልጣን ነው እንዲቀጥሉ የተደረገው። ልክ እንደዚህ የታች ድረስ መውረድ እንችላለን። አቶ ያሬድ ባሉን መረጃዎች እንደውም ባሉን ውስጣዊ መረጃዎች ዶክተር ወርቅነህ ገበየው ትዝ ይሎት እንደሆነ ለተባበሩት መንግስታት ድርጅት ሹመት ታጭተው ነበረ እና የሰብአዊ መብት ድርጅቶች ባሰሙት ተቃውሞ ሹመታቸው እንደተቀለበሰ ሁሉ እንሰማለን። ልክ ነው። ዘጠና ሰባቱ ምርጫ ፖሊስ ኮሚሽነር እንደነበሩ ይጠቀሳል። ማስረጃ ላክል ፈልጌ ነው። ምንጮች ጠቅሰውልናልና ውይይታችንን እናበቃለን። አቶ ያሬድ እርስዎ በጀመሩበት እኔ ደግሞ ጨርሳለሁ ስለ መገናኛ ብዙሃን ስለ የማህበራዊ ድረገጾች ያነሱትን ልጥቀስና ምን ይላሉ? ባለፉት አስርተ ዓመታት ሕዝብን እርስ በራሱ ለማከፋፈል ከተከናወኑ በርካታ ነገሮች ባልተናነሰ የኢትዮጵያ ሕዝብ እንዲከፋፈልና አንዱ በሌላው ላይ እምነት እንዲያጣ በዚህ አጭር የለውጥ ጊዜ ውስጥ ብዙ ስራዎች ተሰርተዋል ይላሉ። ሚዲያዎች በሁሉም ክልል የሚገኙ አክራሪ ብሔርተኞች፣ የብሔር መብት አቀንቃኞች፣ የፌስቡክና የክልል መንግስታት እንዲሁም የማህበረሰብ ድረ ገጾች ለዚህ ችግር የየራሳቸውን አስተዋጽኦ አበርክተዋል ይላሉ እና ባለፈው ቅዳሜ በአማራ ክልል ሶስት ከፍተኛ የክልሉ ባለስልጣናት እና በርካታ ከመቶ በላይ ሰው ከተገደለ በኋላ በአዲስ አበባ ደግሞ የጦር ኃይሎች ኤታማዦር ሹሙ ጀነራል ሰዓረን ጨምሮ ባልደረባቸው በዘብ ጠባቂያቸው ከተገደሉ በኋላ ጉዳዩ ተባብሷል። ማህበራዊ ድረገጾች ላይ የሚሰማው መላምት፣ አሉባልታ፣ የሴራ ትንታኔዎች ቀጥለዋልና እውነቱ ምን እንደሆነ ሁሉ በአሁኑ ወቅት አይታወቅም። ስለዚህ ምን ይመክራሉ? ይሄ እንዲህ አይነቱ አደጋ እንዲህ አይነት የውዥንብር የሀሰት የፈጠራ ወሬ የሴራ ትርክቶች አየር ላይ የሚንሳፈፉት እውነት ሲደበቅ ነው። አንዱ ትልቁ ችግር አልታደልንም፣ እውነት የሚናገር መንግስት የለንም። ላለፉት ወደኋላ በፈለግነው አመት ብንመለስ ዛሬም የለውጡ ሀይሎች ለህዝብ በሰዓቱ በወቅቱ ትክክለኛውን እውነታ አይናገሩም። ስለዚህ ህዝብ መንግስትን እውነት ይናገራል ብሎ አያምንም። ለዚህ አንድ ምሳሌ ልጥቀስና ወደ ዋናው እንገባለሁ። ዛሬ ስንት ወር በፊት ቁጥራቸው ወደ ሁለት መቶ ሀምሳ የሚጠጉ የመከላከያ ሰራዊት ሰዎች ጠቅላይ ሚኒስትር ጽሕፈት ቤት ሄደው ጽሕፈት ቤቱን ሲከቡ ትልቅ ውጥረት ነበር እና ጠቅላይ ሚኒስትሩ ወዲያውኑ ወጥተው ህዝብ ለማረጋጋት በሚል በቀና ሀሳቤ እውነታውን ሳይሆን አይ ደሞዝ ሊጠይቁ ነው የመጡት ካሉ በኋላ በወሩ ምክር ቤት ቀርበው ውስጤ እየተቃጠለ ነው የቆየሁት እንጂ መፈንቅለ መንግስት ነው ብለው ተናግረዋል። ስለዚህ መንግስት ጉዳዮች በተከሰቱ ሰዓት የሚሰጠው ወዲያው የሚሰጠው መረጃ እውነት እንዳ ነው አይደለም የሚለውን ህዝብ ቢጠራጠር ወደ ሌሎች ነገሮች ቢሄድ በቂ ምክንያት አለው። ለዛውም አንደኛ የመጣንበት የኖርንበት የፖለቲካ ክርክቱ፣ የመንግስት ባህሪ፣ የመንግስት ሚዲያዎች፣ ሌሎች ሚዲያዎች ነገሮችን ወይ ያጋንናሉ ወይ ያኮስሰው እነሱ በሚፈልጉት ደረጃ ያቀርባሉ ወይ ደግሞ ሙሉ በሙሉ የተፈጸመውን አልተፈጸመም ያልተፈጸመውን ተፈጽመዋል፣ ይላሉ። ህዝብ መረጃ እንዳያገኝ፣ በመረጃ እጥረት እንዲማቅቅ፣ ወደ ለሌሎች ኃይሎች እንዲጋለጥ የሚያደርገው ይሄ ነው። መንግስት እንደ ስትራቴጂ የመረጃ መረቦችን ከማፈን ይልቅ ኢንተርኔት ከማቋረጥ ይልቅ ህዝብ እውነታውን እንዲያውቅና እንዲረጋጋ የእውነት መናገርን ባህል ማዳበር አለበት። ያኔ ህዝብ ውሸተኛ ሰዎችን ሄዶ የሚያዳምጥበት በቀላሉ እውነታውን አሻፈው ለሚያቀርቡ ሰዎች ጆሮ መስጠት ስለሚያቆም እነዚህ ሰዎች አድማጭ ሲያጡ ያቆማሉ። አሁን እኮ በማህበረ ድረገጾች የሚሰራጨውን ወሬ እንደዚህ የሚናኘው መረጃ የተራበ አገሪቷ ምን አዲስ አበባ ቁጭ ብሎ በሀገሪቷ ውስጥ ምን እየተካሄደ እንደሆነ አጠገቡ ቦሌ አካባቢ ሆኖ አርቤት ምን እየተካሄደ እንደሆነ የአዲስ አበባ ህዝብ አያቅም። ስለዚህ መቶ ሶሻል ሚዲያ ላይ ያገኘውን ነገር ለቃቅሞ ስዕል ሊፈጥር ይሞክራል። ስለዚህ እነዚህን ወረኞች መቼም በየቤቱ እየተሄደ እንደዚህ አትበሉ፣ አንተ እንደዚህ አትበል ሊባል አይችልም። በሁለት መንገድ ብቻ ነው ማስቆም የሚቻለው። አንደኛ የዚህ የጥላቻና የሀሰት መረጃዎችን የሚቆጣጠር ተጠያቂነትን የሚያሰፍን የህግ ማዕቀፍ የህግ ስርዓት የዓለም አቀፍ የሰብአዊ መብት ድንጋጌዎችን በማይጥስ መንገድ በዚህ የሀሰት ንግግሮችን በመቆጣጠር እና ሀሳብን በመግለጽ ነጻነት መካከል ያለው በጣም ቀጭን መስመር ነው። ስለዚህ ጥንቃቄ አንዱ ወደ አንዱ ሳይሳ እንትን ባይ በማይል መልኩ ህግ ያስፈልጋል። ሁለተኛው ግን መንግስት እውነትን በሰዓቱ ለህዝብ የማቅረብ ባህልን መልመድ አለበት። ህዝብ እውነት ቢነገረው እንዲህ ሊያስብ ይችላል፣ እንዲህ ሊያስብ ይችላል። ስለዚህ ቆይ እስቲና ዘግየው እንዲህ እንበለው የሚለውን ነገር ሌሎች እውነቶች ይሰማል። ሰው መቶ እውነቶች በአንድ ጉዳይ ላይ አንድ እውነት ነው ያለው መቶ እውነት ይሰማና መንግስት ሊያስቀር ያሰበውን ትርምስ፣ ሊያስቀር ያሰበውን ህዝብ እንዳይረጋጋ የሚያደርጉትን ነገሮች በመቶ እጥፍ በተባዛ ሁኔታ ነው የሚፈጸመውና መፍትሄው የእውነት ባህልን ማዳበር ነው፣ እና ተጠያቂነትን ማስፈን ነው። ግን በሶሻል ሚዲያ በተለይም ደግሞ ለታወቁ የሶሻል ሚዲያ ፀሐፊዎች መረጃ ለሚሰጡ ሰዎች እኔ ደጋግሜም በማቀርበው የምጠይቀው እባካችሁን ለምትሰነዝሯቸው ነገሮች ተጠያቂነት ይኑር። አንድ ሁለተኛ ደግሞ ጥላቻ አዘል የሆኑ ብሔረሰብ ተኮር የሆኑ አንድ አካባቢ ለተፈጸመ ድርጊት ሙሉ የአንድን አካባቢ ማህበረሰብ በዘሩ ጠርቶ፣ በማንነቱ ጠርቶ የሚደረጉ ጥላቻ ንግግሮች ይኸው ሀገራችንን እንዲህ አይነት ትርምስ ውስጥ ይከታታል። ወደፊትም ሀገር ሊያሳጣን ይችላል። ስለዚህ ሁሉም ኃላፊነት አለበት እና ያን ኃላፊነቱን እንዲወጣ በዋናነት ግን መንግስት ስራውን መስራት አለበት። አቶ ያሬድ ኃይለማርያም፣ በጣም ነው የማመሰግነው። መልእክት አዘል ውይይት ነው ያካሄድ ነው። በጣም ነው የማመሰግነው። ለዛሬው እግዚሄር ይስጥልኝ። ትዝታኔ የምድሉን ስለሰጣችሁኝ ከልብ አመሰግናለሁ። በዚህ አጋጣሚ ሀዘን ለገባቸው ቤተሰቦቻቸውን ላጡ ለሟች ቤተሰቦች፣ ወዳጆች፣ ዘመዶች በጠቅላላ እግዚአብሔር ጥናቱን እንዲሰጣቸው ከልብ ይመኛለሁ። ፎ ሌሎች መጥፎ ክፉ ነገሮች አያሰማ። አሜን አሜን። እግዚአብሔር ይስጥልኝ። አመሰግናለሁ። አቶ ያሬድ ኃይለማርያምንና ትዝታ በላቸውን እናመሰግናለን። ከመሰናበታችን በፊት ማጠቃለያ ዜና። አድማጮች፣ ወደ ማጠቃለያ ዜና ከመግባታችን በፊት አንድ ዘገባ አለን። ለሙዚቀኛነት ብዙም ክብር ከማይቸር ማህበረሰብ መውጣቷን የምትናገረው ዋንሪያ አባላ በቅርቡ በአኟክኛ የተጫወተቻቸው ሙዚቃዎች መልካም ተቀባይነት እያስገኙላት ነው ሙዚቃን ከተለመዱ ጉዳዮች ይልቅ የማህበረሰብ ህጸጾችን ለመቀነስ እንደምትጠቀምበት የምትናገረው ወጣት ከያኔ የእሷና መሰል ወጣቶች የሙዚቃ ዓለም ጥረቶች ግን ፈተና የተሞላበት እንደሆነ ታሳስባለች። ጋምቤላ የተወለደችውና በአሁኑ ሰዓት የአምቦ ዩኒቨርሲቲ ተማሪ የሆነችውን ዋንሪያ ከሀብታሙ ስዩም ጋር ባደረገችው ቆይታ ተጨማሪ ጉዳዮችንም አንስታለች። ቆይታቸው የሚጀመረው ማህበረሰቧ የሚያወግዘውን የሙዚቀኛነት የስራ ዘርፍ ለምን እንደመረጠች በምታብራራበት ነው። እኔ ጋ ለሰዎች ማስተላለፍ የምፈልገው ምልክት ያለኝ እና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል። ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት እየሄድኩኝ በር አንኳኩቼ መናገር አልችልም ብዬ ነው የማስበው። ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜት እና ማስተላለፍ የምትፈልገው መልዕክት በዘፈኑ በኩል ለማስተላለፍ ትንሽ ይቀላል ብዬ ነው ማስበው እና ለዛ ነው የገባሁት። አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው። ለምን እነዚህን ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ? ሰው ልጅ ያደግኩበት አካባቢ ነው ይህ ሁሉ ነ እንዳስተላለፍ ያስገደረኝ። እኔ እየሄድኩበት ያለው መንገድ ለእኔ እየጠቀመኝ ሆነ ተለታዩ ነው እነሱ ደግሞ እየጠቀማቸው አይደለም። ለምሳሌ አሁን ያለ ዕድሜ ጋብቻ የሚለው ላይ የምውሰደው በእኔ አካባቢ አሁን ብዙ ሰዎች ያለ ዕድሜያቸውን የሚያገቡት ልጅ የሚወልዱት ራሳቸውን ሳይችሉ ትምህርት ቤት ሳይገቡ እና ሸክም ተሆናለ ለቤተሰብ ማለት ነው። ስለ ፍቅር ምናምን ያ ሁሉ ነገር ይመጣል። እኔ ሁሉም ነገር ጊዜ ያለው ብዬ ነው የማስበው። በብዛት ማለት ነው ከሌሎቹ ራሳትን መሳሰል ስትቀር ትንሽ ከበድ ይላል። በሌላ መንገድ ልትታዩ ሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው ማስበው። ብዙ ሰው ሰውን ትክክለኛ መንገድ እንዲከተል ቢመልጥ ጥሩ ነው ብዬ አስተላልፈው። በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል? ቤቶ ነው። ይዘቱን ንገሪኝ፣ ስለምንድን ነው ዘፈኑ? በአኙዋክኛ ነው የተዘፈነው አይደል? እሱ በአኙዋክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ ምን ሞትኩኝ ለማህበሬ ነው በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ ያድጌበት ተወልጄበት ያደኩበት ቦታ ላይክ ብዙ የሚያማምሩ ወጣት ሴቶች ታያለ። እና እነዛ የሚያማምሩ ወጣት ሴቶች ስታያቸው ያ ውበታቸውን ይዘው አይዘልቁም። የሆነ ነገር በቃ ቾክሎ ቾክሎ ወይ አቋራጭ መንገድ ተጠቅሞ ለብርም ሆነ ለሆነ ነገር ብቻ ቆንጆ ነን ብለው በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋር ለብር ብለው እየሄዱ ራሳቸውን ለማየውን ነገር ያጋልጣሉ እና ብዙ ጊዜ ዲያሪ ይጽፍ ነበር። በዙሪያ እየተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር እየሞከርኩበት ዘፈን ነው እና ሚሮፓት አክዶ ነው የሚለው እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩም መልኩን አምኖ ለገንዘብ ብለው አቋራጭ መንገድ መጠቀም እንደሌለበት ነው መመክረው። እዛ ላይ ሁለተኛ ደግሞ ፍቅርን በገንዘብ አይገዛም እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካት ውስጥ መግባት እንደሌለብን ነው ለመንከር የሞከርኩት እና ትንሽ በአካባቢ ብዙ ሰው ወዶታል። በመማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራ ትነግራቸው በጣም ነው የሚወዱት ብዬ አስባለሁ። ካልተሳሳት ትወልደሽ ያደግሽው ጋምቤላ ነው አይደል? ጋምቤላ ነው። ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጦ ያላቸው ወጣቶች አሉ እና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድን ነው? ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው። ከኔ ጋር ሲሰሩ የነበረውም በጣም ብዙ አሉ እና ያለው ችግር ዛው ጋምቤላው በብዛት ከዩት በስተቀር ሌሎቹ ዘፋኝ ዘፈን እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዋርነሱን ያው አልተሰጠም በብዛት እና ትላልቅ ሰዎችም ዘፈን እንደ የሆነ እንዳጥያት ነገር የሚቆጠርበት እንትን አለ በእኛ በሰፊው ዘፋኝ ከሆንክ እንደ ዱሩዬም ልትቆጠርም ትችላለን። እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ሰፖርት እናረግሻለን እያሉ በሌላ መንገድ የሚመጡ አሉ። ለምሳሌ ይህ አሁን ሴት ነኝ ባሳለፍኳቸው ኤክስፒሪንሶች፣ ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን ሰርተን መሀል ላይ ስንገናኝ፣ ላይክ አንተን ቢጠቀሙ የሚፈልጉም አንዳንድ እንትኖች አሉ። እሱን ነገር ደግሞ አርት ውስጥ ያለ ነገር ነው እና በእርግጥ ታለንትድ ብትሆንም ራስን

ቤሩን ነቢያ መልካም ጊዜ። ቤሩ ነቢያ፣ በጣም አመሰግናለሁ ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎች እንገናኛለን። መልካም ጊዜ። አመሰግናለሁ። አድማጮች፣ አሁን የዜና ማጠቃለያ እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ሺዣፒንግ ጋር ተገናኝተው ከተናገሩ በኋላ በቻይና ላይ ተጨማሪ ቀረጥ መጣሉን አቆያለሁ ብለዋል። ሁለቱ መሪዎች ከተነጋገሩ በኋላ ባለበት ቆሞ የነበረው የንግድ ድርድር ተመልሶ ፈሩን እንደያዘ ተገልጸዋል። በኦሳካ ጃፓን የተካሄደው የቡድን ሀያ መሪዎች ጉባኤ ሲያበቃ በተካሄደው ጋዜጣዊ ጉባኤ ፕሬዚደንት ትራምፕ ሲናገሩ የአሜሪካ ኩባንያዎች ህዋዊ ለተባለው ግዙፍ የቻይና ቴሌኮሙኒኬሽንስ ኩባንያ እንዲሸጡ እንደሚፈቅዱ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን እጅን ለመጨበጥና ሰላም ለማለት ያህል ሁለቱን ኮሪያዎች በሚለያየው ከወታደራዊ ኃይሎች ነፃ በሆነው ቀጠና ላይ ላገኛቸው እፈልጋለሁ ብለዋል። ትራምፕ ይህን ሀሳብ በትዊተር በኩል የገለጹት ዛሬ ደቡብ ኮሪያ ከማረፋቸው ሰዓታት በፊት ነበር። የደቡብ ኮሪያ ባለሁበት ወቅት የሰሜን ኮሪያው መሪ ኪም ይህን ካዩ እጃቸውን ለመጨበጥና ሰላም ለማለት ያህል ከወታደራዊ ኃይል ነጻ በሆነው ድንበር ላይ ላገኛቸው ፈልጋለሁ ይላል ትራምፕ በትዊተር ያስተላለፉት መልእክት። ዩናይትድ ስቴትስና የታሊባን አማጺያን አፍጋኒስታን ላይ የሚካሄደውን ውጊያ ሰላም ለማምጣት ዶሃ ቃጣር ላይ በአዲስ መልክ ንግግር ጀምረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ንግግሩ ከመጀመሩ ጥቂት ቀናት በፊት እንደ አውሮፓ አቆጣጠር መስከረም አንድ ቀን በፊት የአፍጋኒስታን ሰላም ስምምነት እንዲኖር ተስፋ እናደርጋለን ብለው ነበር። ከአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የአማርኛ ፕሮግራማችን እዚህ ላይ አበቃ። ነገ እሁድ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅ ታየነኝ፣ ፕሮግራማችንን የመራልን ንጉሶ ታምሬ። በሰላም ደሩ።